በትግራይ ክልል ሽረ እንዳስላሴ ከተማ የሚገኙ ተፈናቃዮች ከእያንዳንዱ ቤተሰብ ቤተሰቡ ሁለት መቶ ብር ተገደው ህወሓትን ለማዳን በሚል ገንዘብ እንዲያዋጡ እየተደረገ መሆኑን ለአሜሪካ ድምፅ አስተያየት የሰጡ ተፈናቃዮች ተናገሩ። የዓለም ምግብ መርሃ ግብር ደብልዩ ኤፍ ፒ ለክልሉ የአደጋ ስጋት ሥራ አመራር ኮሚሽን በጻፈው ደብዳቤ ለጥቃት ተጋላጭ ከሆኑ ተፈናቃዮች ለአንድ ፓርቲ ተገደው ብር እንዲያዋጡ ማድረግ አግባብ የለውም ብለዋል። በጉዳዩ ላይ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሓት አስተባባሪ አቶ ወልድ አብርሃ ገብረ ጻድቅ ህወሓት በየዓመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚሰበስብ ገልጸው ከተፈናቃዮች ግን ገንዘብ ለመሰብሰብ አላቀደም ብለዋል። ተፈናቃዮች ሆነው በፈቃዳቸው ለፓርቲ ገንዘብ የሚሰጡ ግን አሉ ሲሉም ተናግረዋል። ውልጌታ ስባ ዝርዝራለሁ በትግራይ ክልል ሽረንዳ ስላሴ ከተማ ከሚገኙ ተፈናቃዮች ውስጥ የአሜሪካ ድምፅ ያነጋግራቸው ሁለት ተፈናቃዮች በግዳጅ እያንዳንዱ ሰው በነፍስ ወከፍ ሁለት መቶ ብር እንዲያዋጣ መገደዱን ለአሜሪካ ድምፅ ተናግረዋል። በሽረንዳ ስላሴ ከተማ ታባዕያነ ጽንዓት በተባለ የተፈናቃዮች ማዕከል ለአራት ዓመታት ያህል ተጠልለው የሚገኙ ስማቸው እንዳይገለጽ የጠየቁ አንድ ተፈናቃይ በማዕከሉ አስተባባሪዎች ህወሓት ለማዳን በሚል ተጽዕኖ ገንዘብ እንዲከፍሉ መደረጋቸው ተናግረዋል። እያንዳንዱ ሰው ሁለት መቶ ብር እንዲያዋጣ ታዘን አዋጥተናል። ይህን ገንዘብ የሚያሰባስቡ ሰዎች ለህወሓት ማጠናከሪያ ነው ሲሉን ነበር። እኛም ስለሰጋን ተገደን አዋጥተናል። ብር ካላዋጣን ደግሞ ለእርዳታ አንመለምላችሁም ይላሉ። ምን ይባላል? መንግስት እኮ የለንም። ፈጣሪ መልካም የሆነ መንግስት ይፍጠርልን ነው የምንለው። ፍረስዋት በተባለ የተፈናቃዮች ማዕከል የምትኖር ሌላዋ ስሟ እንዳይጠቀስ የጠየቀችው ተፈናቃይ በበኩሏ እርዳታ ተቀብላ ስትወጣ ደጃፍ ላይ ጠብቀው ለፓርቲ ማጠናከሪያ ክፈይ ብለው አስገድደው እንዳስከፍሏት ትገልጻለች። ተገደን ከእንጆ ተቀብለን ስንወጣ በራስ ላይ ጠብቀው ለውድብ ማጠናከሪያ ነው፣ ግዴታ ነው፣ ታዋጣላችሁ። እንዲህ ካላችሁ ደግሞ የምትጠይቁት ጥቅማጥቅም ወላ ሞዴ ሲሆን ምን ይሆን የምትጠይቁት ነገር የለም። ጠራሽ ብለው እያስፈራሩ ከህዝቡ ሁለት ሁለት መቶ ብር ተቀብለዋል። እኔ የራሴ ሁለት መቶ ብር ከፍያለሁ። ምንም የለኝም። የውስጥ ችግር አለኝ፣ የጤና ችግርም አለኝ። ግን ሳንወድ ግዴታ ያችን የምትመጣው ነገር እንዲመለምሉኝ ከትያለሁ። አቶ ካሕሳ አስፋ የተባሉ ፀሐየ በተባለ ሽረ እንዳ ስላሴ በሚገኝ የተፈናቃይ ማዕከል የሚኖሩ በአንጻሩ ህወሓትን ለማጠናከር በፍቃዳቸው ገንዘብ እንደከፈሉ ተናግረዋል። ፓርቲው የኛ ነው። የፓርቲው አባላት የሆንን እንደየአቅማችን እናበረክታለን። በአሁኑ ጊዜ አቅም ስለሌለን እንጂ በሬና ላም እኮ እንሰጥ ነበር። ማስገደድ የሚባል ነገር የለም። እኛ በፍላጎታችን ለየካቲት 11 በዓል እያዋጣን ነን። የዓለም ምግብ ፕሮግራም ዳብልዩ ኤፍፒ ለትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው የማንቂያ ደብዳቤ በሽረንዳ ስላሴ ከተማ ተጠልለው የሚገኙ ተፈናቃዮች ህወሀት በማዳን ስም ከእያንዳንዱ ቤተሰብ ሁለት መቶ ብር በአስገዳጅ እንዲያዋጡ እየተደረገ ነው ብለዋል። ታባወያንና ፍረስወአት በተባሉ የተፈናቃዮች ማዕከላት ገንዘብ የማሰባሰብ ስራው መጀመሩ ጠቅሷል። በዚሁ አስቸጋሪ ወቅት ፓርቲያችን እናድን በሚል መሪ ቃል ገንዘብ ገንዘቡ እየተሰበሰበ እንደሚገኝ የጠቀሰው ዳብሊዩ ኤፍፒ ይህ ተቀባይነት የሌለው፣ ተፈናቃዮች ከለላ ይገባቸዋል፣ ድርጊቱም በአስቸኳይ መቆም ይገባዋል ሲል አስታውቋል። በጉዳዩ ላይ ለሰሜን ምዕራባዊ ዞን አስተዳደርና ለሽረ እንዳስላሴ ከተማ አስተዳደር የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው ደብዳቤ ተግባሩ በአስቸኳይ እንዲቆም በመግለጽ ይህንን ድርጊት የፈጸሙ በሕግ እንዲጠየቁ አሳስቧል። በጉዳዩ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሀት አስተባባሪ አቶ ወልደ አብርሃ ገብረጻድቅ ህወሀት በየአመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚያሰባስብ ገልጸው ከተፈናቃዮች ገንዘብ ለመሰብሰብ ግን አላቀደም ብለዋል። ተፈናቃዮች ሆኖም በፍቃዳቸው ለፓርቲው ገንዘብ የሚሰጡ ግን ሊኖሩ ይችላሉ ሲሉ ተናግረዋል። ከም ሰሜን ምዕራብ ዘለዋና ወረዳታት ፍለጣ እዩ ዓሰርተ ሓሙሽተ ወረዳ ኣለዋ ካብተን ዓሰርተ ሓሙሽተ ዓሰርተ ሓደ በሰሜን ምዕራብ ዞን 15 ወረዳዎች አሉን። ከነዚህ 11 በእኛ አስተዳደር ስር ይገኛሉ። ከነዚህ ወረዳዎች መሰብሰብ የምንችለው አቅደናል። ከአርሶ አደሮች ከነጋዴዎች ከሴቶች ከወጣቶችና ከአጠቃላይ ነዋሪው ማህበረሰብ ማግኘት የሚገባን ብለን ያቀድነው መጠን ብር አለ ይህ ከአባሎቻችንና ደጋፊዎቻችን የሚሰበሰብ በመሆኑ በፈቃደኝነት የተመሰረተ ነው ከተፈናቃዮች ማዕከል ግን ይህን ያህል እንሰበስባለን ብለን ያቀድነው ነገር የለም ደጋፊዎቻችንና አባላቶቻችን በእነዛ ማዕከላት አሉ ካሁን ቀደም በነበረው ባህል የካቲት 11 በድምቀት ያከብሩታል። አሁንም ችግር ውስጥ ሆነውም ቢሆን እያዋጡ ያሉ አሉ። ሆኖም እያንዳንዱ ተፈናቃይ ሁለት መቶ ብር በግዴታ እንዲያዋጣ ተብሎ የተጠየቀ ነገር የለም። በየአመቱ የካቲት 11 ለማክበር ከአባሎቻቸውና ደጋፊዎቻቸው ህወሀት ገንዘብ እንደሚያሰባስብ የገለጹት አቶ ወልደ አብርሃም ህወሀት በፋይናንስ እንዳይጠናከር የና አቶ ጌታቸው ቡድን የሚያሴሩት ስም የማጥፋት ዘመቻ ነው በማለት ተቃውመዋል። ዳብሊዩ ኤፍፒ የጻፈው ደብዳቤ በተመለከተ ግን ማጣራት እናካሄዳለን ሲሉም ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሳምንት የክልሉ አማካሪ ምክር ቤት በተመሰረተበት መድረክ ላይ ከተፈናቃዮችና ነዋሪዎች ኃላፊ ተናጋሪነት በጎደለው ብዝበዛ ብለው በጠሩት አካሄድ ገንዘብ የማሰባሰብ እንቅስቃሴ ህዝቡ እምቢ ልል ይገባል ብለው ነበር። መከራ ህዝብና አንዳንዶች መከራ ውስጥ ከሚገኘው ህዝባችን አንድ ጊዜ ፓርቲ ለማጠናከር ሌላ ጊዜ ደግሞ ለመመከት በሚል ኃላፊነት በጎደለው ብዝበዛ ከተፈናቃዮች ሳይቀር ኮታ መድበው ገንዘብ እየሰበሰቡ ይገኛሉ። ይህ መሆን የማይገባው ኃላፊነት የጎደለው ተግባር ሊቆም ይገባል። በየቤቱ የዞሩ ከህዝብ ብር ለሚሰበስቡ ህዝቡ እንዳያስተናግዳቸው አቶ ጌታቸው አስታውቋል አሜሪካ ድምፅ ያነጋግራቸው ተፈናቃዮች በእርዳታ ከሚያገኙት ገንዘብ የሚወሰድ መዋጮ እንዲቋረጥላቸውም ጠይቀዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀደም